የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሕገወጥ ያላቸው አካላት የሕዝብን ሰላምና መረጋጋት ለማደፍረስና በጸጥታ ኃይሎች ላይ ጉዳት ለማድረስ ሞክረዋል ሲል አስታውቀዋል። የጸጥታ ኃይሎች አስፈላጊ ያለውን እርምጃ እንዲወስዱ መታዘዛቸውንም ኮማንድ ፖስቱ ገልጿል። የጸጥታ ኃይሎች ዛሬና ትናንት ነቀምቴ ከተማ ውስጥ ወሰዱት በተባለ እርምጃም አንድ ሰው መገደሉና የቆሰሉ ሌሎችም እንዳሉ ታውቋል። መለስካቸው አማሃ ተጨማሪ ይዟል። ከአዲስ አበባ ዛሬ ከቀትር በኋላ በተለያዩ የመንግስት መገናኛ ብዙሀን ይፋ እንደተደረገው የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ በኋላ በሀገሪቱ አብዛኛው ክፍል ሰላምና መረጋጋት መፈጠሩን ከኮማንድ ፖስቱ የወጣ መግለጫ ይናገራል። ይሁንና በኦሮሚያ ክልል በተለይ በነቀምቴና በደምቢዶሎ ከተሞች ህገወጥ ኃይሎች ያላቸው አካላት ባለፉት ሁለትና ሦስት ቀናት የሕዝቡን ሰላምና መረጋጋት ለማደፍረስና በጸጥታ ኃይሎች ላይም የእጅ ቦምብ በመወርወር ጉዳት ለማድረስ ሞክረዋል ብለዋል። መግለጫው አክለውም የጸጥታ ኃይሎች ሰላምና መረጋጋት ለማስፈን በሚያደርጉት ጥረት በተቻለ መጠን የሰው ሕይወት እንዳይጠፋ ከፍተኛ ጥንቃቄ እያደረጉ እንደሚገኙም ይናገራል። ይሁንና እነዚህ ኃይሎች ከዚህ ድርጊታቸው በአፋጣኝ የማይመለሱ ከሆነ በአስቸኳይ ጊዜ አዋጁና በመመሪያው መሠረት በእነዚህ አካላት ላይ አስፈላጊውን እና የተባለውን እርምጃ ሁሉ እንዲወስዱ እንደታዘዙ መግለጫው ይፋ አድርጓል። በነቀምቴ አካባቢ ውጥረት የነበረው የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት በመግለጫው እንደተመለከተው ከሦስት ቀናት በፊት ወደዚያው አምርተው በነበሩበት ወቅት እንደነበረ አይዘነጋም። በጉዞ ላይ ከነበሩት የኦፌኮ አመራር አባላት መካከል ምክትል ሊቀመንበሩ አቶ ሙላቱ ገመቹን መግለጫውን ተንተርሼ በወቅቱ ያስተዋሉት ግጭት ከነበረ እንዲያብራሩልኝ ጠይቂያቸው ነበር። ረ እኛ በዛ በነበርንበት ጊዜ ፍጹም ሰላም ፍጹም ሰላማዊ በሆነ ሁኔታ ማታሁኑ ማደርን ቀንም እዛ ስንደርስ፣ ህዝቡ ሁሉ ሰላማዊ ነው። ቦምብ የታጠቀ ኃይል ህዝብ ውስጥ አላየውም። ቦምብ የታጠቀ ኃይል ግን ሰራዊቱ ውስጥ እንዳለ ነው ያየሁት በዛን ጊዜ ምንም ቦምብ የመወርወር ቴንደንሲም አላየውም። እንግዲህ ጅራፍ ራሱ ይቀጣል ራሱ ጨዋላ አይነት ነገር ሊሆን ይችላል እንጂ እኔ የታጠቀ ህዝብ አላየውም። አቶ ሙላቱ ጨምረው እንዳስረዱት ከሆነ በደንቢዶሎ በወቅቱ በጸጥታ ኃይሎችና በህዝቡ መካከል ግጭት የተፈጠረው ከፓርቲያቸው እንቅስቃሴ ጋር በተያያዘ እንዳልነበረ ነው። ደንቢዶሎ ላይ አንድ የ ሃይማኖት ድርጅት ደንብዶሎ ላይ የመንፈሳዊ ኮንፈረንስ ለማቀዱትና በከተማው ውስጥ ይህንን ኮንፈረንስ ለማስታወቅ አንዳንድ ማስታወቂያዎችን ሲለጥፉ በነበሩ ሰዎችና በጸጥታ ኃይሉ መካከል ችግር እንደነበረ ሰምተናል። ይህ በዚህ እንዳለ ግን በነቀምቴ ከተማ ከትናንት ጀምሮ የጸጥታ ኃይሎች ወስደውታል በተባለ እርምጃ የአንድ ሰው ህይወት መጥፋቱንና ቁጥራቸው ወደ ሀያ የሚደርስ ሰዎች የተለያየ የአካል ጉዳት እንደደረሰባቸው ታውቋል። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ስለ ሁኔታው ያገኙትን መረጃ ለቪኦኤ አካፍለዋል። ከዛ አካባቢ እንደ ሰማ ነው ከሆነ ታጣቂ ሀይል ገብቶ ሰዎቹን እንደጎዳ ነው። አንድ ሰው እንደ ሞተ ነው የተነገረን። የተወሰኑ ሰዎችም እንደቆሰሉ ነው የገባን። በጣም ነው የምናዝነው። ለጠፋው ህይወት እጅግ አድርገን ነው የምናዝነው። ህዝቡም እንደዚህ አይነት በደል ሲደርስበት እንግዲህ ይህን ህዝብ የሚጠብቀው መንግስት ነው። መንግስት ደግሞ ይህን ካደረገ እንግዲህ የምናደርገው ነገር የለም ከማዘን ውጪ። ከነቀምቴ ሆስፒታል ዶክተር ደሳለኝ ታደሰንም አነጋግረን ነበረ። በጥይትም ሆነ በሌላ መሳሪያ የቆሰሉ ሰዎችን ተቀብለው እንደሆነም ጠየቅኳቸው። አዎ ሰዎች ለመቶ መቷል። ትናንትና ዛሬ ወደ አንድ አካባቢ ናቸው አሁን የመጡት ቁስላቸው ከምን የተነሳ ነው? እናንተ እንደምታዩት ቁስላቸው የተለያየ ነው እንግዲህ ዱላም እንደዚህ እየተመቱ አሉ፣ ጥይትም አሉ። ብዙዎቹ ጥሩ ደረጃ ላይ ነው ያሉት፣ እና አንድ ግን እንደ ሞት አለ። አንድ ሬፈር አድርገ ወደ አዲስ አበባ ትላንትና ማታ መነበር መምጣት ጀመሩ። ዛሬም አሉ፣ ከሰዓት አካባቢ እየመጡ ነው። አሁን እንኳን ቆሟል፣ አሁን ቆሟል፣ አሁን የለም። እንግዲህ አናቅም ከዚህ በኋላ ደሞ እንዲያው በጥይት የተመቱ ምን ያህላቸው፣ በጥይት ግምት ማስታው ሰው ወደ አምስት ስድስት ይሆናሉ ማስበው ከነዚህ ከሀያዎቹ ማለት ነው። ከሀያዎቹ ወደ ስድስት አካባቢ መሆኑ ይነጋል ወደ ማለት እዚህ አንዱን ሟቹ በጥይት የተመታ ነበረ። ዛሬ ከአስቸኳይ አዋጅ ኮማንድ ፖስት ጽሕፈት ቤት የወጣው መግለጫ በተጨማሪ እንዳስታወቀው ጸረ ሰላም ኃይሎች ብሎ የጠራቸው አካላት በተለያዩ መገናኛ ብዙሀን አማካይነትና በቀጥታ በአካል በመገኘት እንዲሁም በስልክ በመጠቀም የኦሮሚያ ክልል ተወካዮች ምክር ቤት አባላትን እያስፈራሯቸው መሆኑን ገልጸዋል። ኮማንድ ፖስቱ ይህን መረጃ ያገኘው ከአባላቱና ከቤተሰቦቻቸው እንደሆነ ይግለጽ እንጂ ማስፈራሪያው የተሰነዘረባቸው እነማን እንደሆኑ ለይቶ አልገለጠም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ